አንዲት ጥይት ሳትተኮስ አንድም ሰው ቆስሎ ሳይወድቅ የበርሊን ግንብ ፈርሶ የኮሚኒስት ፓርቲው ተንዶ የጸጥታው ፖሊሶች እና ያ የሚፈራው የጦር ሰራዊቱ በሕዝቡ ቁጣት ተደናግጦ ፈዞ በሚገኝበት ሰዓት ሰላማዊ ለውጥ በምስራቅ በርሊንና በላይፕሲሽ በድሬስደንና በሮስቶክ መካሄዱ ያኔ የነበሩት ውህደቱን ዞር ብሎ ሲያስታውሱት የእግዚአብሔር ጸጋ እነሱ እንደሚሉት የእሱም ስጦታ ነው። የዛን ዕለት ወሬውን እንደሰማው ሱቄን ዘግቼ ወደ የብራንድንቡርግ በር ወጪ በጥልፍ ያደረስኩኝ እዚያ፣ ሰዎች ተሰብስበው የበርሊን ግንብ ላይ ተጠልጥለው ለመውጣት ሙከራ ሲያደርጉ ተመለከትኩኝ። እንዴት ደስ ይላል! አይረሳም። እጅግም ደስተኛ ነበር። እኔ ያኔ ቱሪንግ የሚባለው ክፍለ ሀገር ነበርኩ። ከሌሊት ከስራ እንደተመለስኩ አንደኛው ጎረቤቴ ቤቱን ያከራየችኝ ግንቡ ፈረሰ በሚል የደስታ ሰላምታ ተቀበለችኝ። እሷን ለአምናት ፈጽሞ አልቻልኩም። ቆይተን የዛን ዕለት ብድግ ብለን ድንበሩን አቋርጠን ወደ ባየርን ክፍለ ሀገር ዘልቀን ገብተናል። ያ ስርዓት ያ ቁጥጥር ያ ግንብና የአጥር ፈርሶ ወደ ፈለግን ቦታና ዘመዶቻችን ጥየቃ መዘዋወሩ ያን የመሰለ ነጻነት ማግኘቱ እጅግ ደስ ያሰኛል። በምዕራብ ጀርመን ይኖሩ የነበረው አጎቴ ሲሞት እንኳን ለቀብርና ለለቅሶ እንዳንወጣ የተከለከልን ሰዎች ነበር። የት ከንድ ለመጀመሪያ ጊዜ የተወለድኩበትን መንደርና ሀገር እንደገና ለሁለተኛ ጊዜ ወደ ምስራቅ ጀርመን ተመልሼ ያንን አካባቢና የእርሻ ማሳውን ሳይ እምባዬ አሁንም ተመልሶ ይመጣል ያሉት ሴትዮ ሁለቱ ጀርመኖች ምስራቅና ምዕራቡ ከእንግዲህ ተዋህደዋል ለማለት እችላለሁ የሚለውን ቃላቸውን ለዶችቤል እንደዚህ ብለው ሰጥተዋል። ከሞላ ጎደል ሁለቱ ጀርመኖች ተዋህደዋል። ሚዲያውና አንዳንድ ጋዜጠኞች በአንድነቱ ላይ ሳይሆን በልዩነቶቻችን ላይ እያተኮሩ ከሚያራግቡት ዜናዎች ባሻገር ተለያይተው የቆዩት የአገሬ ሰዎች በእኔ እምነት እንደገና ተዋህደዋል። የቀድሞ ፓርቲ ርዝራዦችና የእነሱ ተከታዮች ይህ አንድነት የለም ብለው ይዋሻሉ። እኛ ግን ተዋህደናል። በቅርቡ የወጡት ጥናቶች እንደሚያመለክቱትና የሰራተኞች ማህበር ተጠሪዎች እዚህ እንደሚያረጋግጡት በኑሮ ሁኔታና በገንዘብ ክፍያ በተለይ በወር ደሞዝ በሁለቱ ጀርመኖች መካከል ልዩነት እንዳለ በየጊዜው አንስተው ይህ እንዲስተካከል ጠይቀዋል። በመካከላችን ልዩነት አለ። አከፋፈሉ ትክክል አይደለም። እኩል ስራ ነው የምንሰራው። በወሩ መጨረሻ ግን የምናገኘው ገቢ እኩል አይደለም። ይህ መታረም ይገባዋል። ውህደታችን ይህን የመሰለ ድክመት ቢኖረውም በነጻ ህብረተሰብ ውስጥ የፈለግነውን እየሰራን የፈለግነውን እየተነፈስን በነጻነት መኖሩ ትልቅ ነገር ነው። ያም ሆነ ይህ መጪው ጊዜና መጪው ሁኔታ በሺህና በመቶ ሺህ እዚህ ጀርመን ሀገርና ሌሎች የአውሮፓ ከተማዎች የደረሱ የስደተኞች ጉዳይ ብዙዎቹን እንደሚያሳስባቸው ሲጠየቁ ከመልሳቸው ጋር አያይዘውን ስጋታቸውን አብረው አንስተዋል። ሻማ በማቀጣጠል በሰላማዊ ትግል አንዱ እንዳለው አምባገነኖቹን በጥቂት ቀናት ለመበተን ችለዋል። ይልማይል ሚካኤል ዶቸቨለ ራዲዮ ጣቢያ ከበርሊን ከተማ